ሻምፒዮኑ በድል ጀምሯል። አንፊልድ እንዳማረበት አለ። ቀዩ ምድር ይነዝራል። ሊቨርፑል የኮብስ ወዳጆች ሁሉ መናኸሪያው ነው። ከሰር ኬኒ ዳግሊሽ ስታንድ ፊት ለፊት አለው። ስሎት ከጀርባቸው በሩቁ ይታዩኛል። ፏ ብለው በቴክኒክ ኤሪያው ቆመዋል። ዘናጭ ናቸው። ከአንፊልድ ሜይን ስታንድ 63ኛ ደረጃ ላይ ተቀምጫለው። ቀዩ ምድር ከሰማይም ብትቀመጥ ይነዝራል። ዩዊል ኔቨር ወክ አለውን ሲከፈትማ ተውት፣ ተአምር ነው። የምስኪኑ ዲያጎ ጆታ መታሰቢያን ተመለከት። ኩዝ ኔሚዝ ዲያጎ በድፍል ሊቨርፑል ይዘመራል። በሻምፒዮኖቹ ግድግዳ ሀያኛው ዋንጫ ተለጥፏል። ጨዋታው ሲጀመር ጆታ በትልቁ ተዘከረ። ሀያኛው ደቂቃ ላይ ሀያ ቁጥሩ ሳተና ታወሰ። ከአንፊልድ ስቶር እስከ አዲዳስ የሊቨርፑል ከተማ ሱቆዎች ብታቀና የዲያጎ ጆታ ሀያ ቁጥር መለያን አታገኝም። በብርሃን ፍጥነት ተሽጦ አልቋል። ጆታ የሊቨርፑል አሳዛኝ ሕይወት ጣፍንታ የገጠመው መቼም ከቀዮቹ ልብ የማይፋቀው ኮከብ ሆኖ ቀርቷል። የአንፊልድ ጣሪያ ኬብል ድሮን ካሜራ ከጨዋታው ፍጥነት ጋር ግራ ቀኝ ይወዛወዛል። የሊቨርፑል ቆነጃጅት በቀዩ መለያ ጌጠው በአደባባይ ፈስሰዋል። እዚህ እግር ጥሎ ኳስ ካልባንን ክንዳትጠጋቸው ትዋረዳለ። በተለይ ስለ ሊቨርፑል ጠንቅቀው ያውቃሉ፣ በፓሽን ይደግፋሉ። ዋናዋ ግን በአፋል ጉኝም አልተገኘችም። ሊቨርፑል ሁለቴ መርቶዋቻ ሆነ። የቀለጠው መንደር ያን ፊልድ ድባብ ግን ቀዮቹን ከተኙበት በነዛ የመጨረሻ ደቂቃዎች ቀሰቀሰ። የማታ ማታ በኤኪቲኬ ጋብኮ የተጀመረ ጎል በኬዛ እና ሞሳላ ተጠናቀቀ።